ጤናና አካባቢ በመላው ዓለም ወደ 3.2 ቢሊየን ገደማ ሕዝብ ማለትም ከዓለም ሕዝብ ቁጥር ግማሽ የሚሆነው ማለት ነው ለወባ በሽታ አደጋ የተጋለጠ መሆኑን የዓለም የጤና ድርጅት መረጃ ያመለክታል። ባለፈው ጎርጎሮሳዊ ዓመት 2015 ብቻ 214 ሚሊዮን ሰዎች በወባ መያዛቸው ተመዝግቧል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ወባ ብዙዎችን እንደምትፈጅ በሚነገርባት ከሰሃራ በስተደቡብ አፍሪካ በቅርቡ መፍትሔ የሚሆን የምርምር ውጤት ይፋ ሆኗል። የወባ በሽታን ለምታስተላልፈው ትንኝ የዶሮዎች ጠረን ጸር ነው የሚል እንዴት? ከዘገባዎች ያገኘነውን ለመቃኘት ለጥቂት ደቂቃዎች አብረን እንቆይ። ወባ ዛሬም ገዳይነቱ እያሰጋ መፍትሄ የሚፈለግለት በሽታ ነው። ባለፈው ጎርጎሮሳዊ ዓመት 2015 ብቻ 214 ሚሊየን ሰዎች በወባ በሽታ መያዛቸውን የዓለም የጤና ድርጅት መረጃዎች ያመለክታሉ። በተቃራኒው ወባን ለመቆጣጠር ባለፉት 15 ዓመታት የተደረገው ጥረት የታማሚውን ቁጥር በ37 በመቶ መቀነሱ፣ ወባ የምትቀጥፈው ህይወትም በዚሁ ጊዜ በ60 በመቶ ዝቅ ማለቱም ተመዝግቧል። ይህ ለውጥ የታየው በተባበሩ መንግስታት ድርጅት የአማአቱ የልማት ግቦች መሰረት ወባ በሰው ጤናና ህይወት ላይ የምታደርሰውን የጉዳት መጠን ለመቀነስ በተደረገው ጥረት ነው። በተለያዩ አካባቢዎች የወባ ትንኝን ንክሻ ለመከላከል የተለያዩ ዘዴዎችን መጠቀም የተለመደ ነው። የወይራም ሆነ ሌሎች ጭስ የወባ ትንኝን ሲያባርር ይታወቃል። ከሰሞኑ የተሰማው የምርምር ውጤት ግን እንግዳና ብዙዎችን ያስገረመ ነው። ዶሮዎች የወባ በሽታን የምታስተላልፈውን ትንኝ ድራሿን ማጥፋት ይችላሉ ወይም ዶሮዎች ባሉበት ትንኛ ድርሽ አትልም። በኢትዮጵያዊ ተመራማሪ የተመራ አንድ ነፍሳትን የሚያጠና ቡድን በዚህ ጉዳይ ላይ ምርምሩን የጀመረው ትንኞች የትኛውንም እንስሳ ሆነ የሰው ልጅ ሲነክሱ፣ ዶሮዎችን ግን ሲሸሹ ካስተዋለ በኋላ መሆኑን ከአዲስ አበባ የወጡ ዘገባዎች ያስረዳሉ። ምናልባት ትንኞቹ ዶሮዎቹን ለቅመው የሚበሏቸው መስሏቸው ሊሆን ይችላል ይላሉ ተመራማሪዎቹ። ተከታትለው በሙከራም አስደግፈው ሲያጠኑት ግን ነገሩ ሌላ ሆኖ ነው የተገኘው። ዶሮዎችን ያካተተው የወባ ትንኝ የማባረሪያ ስልት ምርምሩ የተካሄደው ምዕራብ ኢትዮጵያ ውስጥ በተለያዩ ሶስት መንደሮች ነበር። ዶሮዎችን ከነማደሪያቸው በየመኝታቸው ስር አድርገው በተኙ ቤተሰቦች ቤት ትንኟ ድራሿ አልተገኘም። ዶሮዎቻቸውን በመስፈሪያ ቦታቸው በማድረግ ከነሱ ተለይተው በቤታቸው ያደሩት ቤተሰቦች መኖሪያ ደግሞ የወባ ትንኞቹ በብዛት ተገኙበት። ምርምሩ ቀጥሎ የዶሮ አካላት ክፍሎች በእቃ ተከተው የተቀመጡበት አካባቢም የወባ ትንኞቹ በተመሳሳይ ድርሻ አላሉም። የዓለም የጤና ድርጅት ለወባ ትንኝ ማባረሪያ ተብለው የሚረጩ መድኃኒቶችን ትንኛ እየተለማመደች መምጣቷ እንዳሰጋው ካመለከተ ከራርሟል። ይህን ችግር ለመወጣት ደግሞ መከላከያ ክትባት ቢገኝ በሚል ተስፋ ተመራማሪዎችን ሲያበረታታ ይታያል። በቅርቡ ይፋ የሆነው ግኝትም ከዚህ በመነሳት ታዲያ መድኃኒቶችን እየተለማመደች የሰውን ልጅ የምታጠቃው ወባ አስተላላፊ ትንኝን የሚከላከል ስልት ከዶሮዎች ጠረን ሊገኝ እንደሚችል ሀሳብ ማቅረቡ ተሰምቷል። ዶሮ የወባ ትንኝ መከላከያ መሆኗን ለሚሰማ ዝርዝሩን ከመረዳቱ አስቀድሞ ወዲያው የሚታሰበው ለዶሮዎች ከእንግዲህ ቆጥ አያስፈልጋቸውም ከምናድርበት ያድራሉ ይሆናል። ይህ ግን ኢትዮጵያ ከምትከተለው የጤና ኤክስቴንሽን መመሪያ ጋር ይጣረሳል። የኢትዮጵያ የጤና ጥበቃ ሚኒስቴር የወባ መከላከያ ና መቆጣጠሪያ ዘርፍ ባልደረባ አቶ ደረጀ ድሉም ለዚህ አጽንኦት ይሰጣሉ የዶሮን የወባ ትንኝ ጸርነት እንደ ማንኛውም ሰው በዜና ከመስማትና ማንበብ ውጪ የተመራማሪዎቹን ዝርዝር ማብራሪያ የማየት እድሉ መስሪያ ቤታቸው እንዳልደረሰው ከገለጹልን በኋላ የግል አስተያየታቸውን እንዲህ አካፈሉን። ዝርዝር የሆነ ጥናቱን ስላላየ ነው። በጣም እንዲህ ነው ብሎ እነሱንም ኬስ መስጠት በጣም ከባድ ነው የሆነው። እኔ ግን በግሌ አሁን በይህ ጥናት ባለበት ደረጃ ስትራቴጂ መሆን አይችልም። ምክንያቱም የሚጋጩ ነገሮች አሉ። አንደኛው ከአስራ ስድስት ፓኬጆች አንዱ የጤና ኤክስቴንሽን ፕሮግራምን አንዱ የእንስሳና የመኖሪያ ቤቶች መለየት አለበት ይላል። አሁን ደግሞ ይህ ጥናት የሚያሳየው ከሰዎች የመኝታ አልጋ አጠገብ ዶሮ ትኖራለች፣ የዶሮዋ ሽታ ትንኛን ያስቀርብም፣ የሚል አይነት ጥናት ነው። እንግዲህ እኛ የፕሮግራም ሰዎችም በትንሹ እንዲሆን ለመወያየት ሞክረናል። ግን በጣም ብዙ ጥያቄዎች ነበሩን፣ እኛ ራሱ መጠየቅ የምንፈልገው አጥሚሆን ድሮ። እርግጥ ነው እንዲህ ያለው ዜና ሲሰማ ከወባ ትንኝ ንክሻ ለመዳን አጎበር ከልሎ መተኛቱ ቀርቶ በዶሮዎች መከበብ ሊታሰብ ይችላል። ዶሮዎችን እያረቡ እንቁላልና ሌሎች ጥቅሞቿን በአንድ ወገን እያገኙ መድኃኒት ለመግዛት የሚወጣውን ወጪ በመቀነስ በአንድ ድንጋይ ሁለት ወፍ አይነት ስልት መጠቀም ይቻላልም ብሎ መገመት አይከብድምም ይሆናል ዘገባዎች እንደሚያመለክቱት ወባ ኢትዮጵያ ውስጥ ስልሳ በመቶ የሚሆነውን ህብረተሰብ የሚያሳስብ በሽታ ነው የወባ ትንኝን ለመከላከል ጥቅም ላይ ከዋሉት ነገሮች ዋነኛው መኝታን የሚከልለው አጎበር ነው የወባ መከላከልና መቆጣጠር ዘርፍ ባልደረባ አቶ ደረጀ ሀገሪቱ ውስጥ ያለው ዋናው ችግር ሰዎች የታደላቸውን የወባ ትንኝ መከላከያ አጎበር በአግባቡ አለመጠቀማቸው ነው ይላሉ። አጎበር አሰራጅተናል፣ ህብረተሰቡ የመጠቀም የፕራክቲስ ችግር ነው ያለው። ወባ ከሰዎች ወደ ሰዎች በሴቷ ትንኝ ንክሻ አማካኝነት የሚተላለፍ በሽታ ነው። አኖፊሊስ አራቢኒሲስ ኢትዮጵያን ጨምሮ ከሰሃራ በስተደቡብ በሚገኙ ሀገራት ውስጥ የወባ በሽታን በማስተላለፍ የምትታወቅ የወባ ትንኝ ናት። በቅርቡ ይፋ የሆነውን ምርምር ያደረጉት አጥኚዎች ያስተዋሉት ይቺ የወባ በሽታ አስተላላፊ ትንኝ ዶሮዎችም ሆኑ ሌሎች ወፎች በሚገኙበት አካባቢ መቅረብ አለመቻሏን ነው። እነሱ እንደሚሉት የምትሸሸውም የዶሮዎቹን ጠረን ወይም ሽታ ነው። እናም ተመራማሪዎቹ የሚሉት ቢያንስ ከዶሮዋ ጠረን የወባትንኝ መከላከያ መድኃኒት ማዘጋጀት ይቻል ይሆናል ነው። ኢትዮጵያውያን ተመራማሪዎቹ ወደ መድኃኒትነት የመቀየሩን ምርምር ከስዊድን ባልደረቦቻቸው ጋር በጋራ ለማጥናት አቅደዋል። አሁንም የሰዎች ልጆችን ህይወት በመቅጠፍ የምታሳቅቀው ወባን ለመከላከል የሚያስችል መድኃኒት ለማግኘት የሚደረጉ ምርምሮች ሊበረታቱ ይገባል ይላሉ አቶ ደረጀ እንዳልሽው። ያው ወባ በጣም ገዳይ እንደሆነ ይታወቃል። በጣም ተራራታች፣ በተለይ ደግሞ ሀገራችን ላይ በጣም ብዙ ኬዝ ነው እናያለው ስለዚህ ብዙ አጥኚዎች ወደዚህ ዘርፍ ቢገቡ ለእኛ ትልቅ እንትን ነው። ምናልባትም በዚህ መሀል አይታወቅም፣ ክትባትም ሊፈጠር ይችላል። ስለዚህ አጥኚዎች ከማበረታታት ወደኋላ እንልም። የዓለም የጤና ድርጅት ሰሞኑን ብዙዎችን ባስገረመው በዚህ የምርምር ውጤት ላይ ያለውን አስተያየት እንዲያጋራን ጠይቀን ነበር። ካነጋገርናቸው መካከል መረጃው እንግዳ የሆነባቸው ቢኖሩም በተለይ ወባን የሚመለከተው ዘርፍ ጊዜ ወስዶ ጉዳዩን መርምሮ መናገር እንደሚበጀው በመግለጽ ለዛሬ አስተያየቱን ከመስጠት መቆጠቡን መምረጡን ገልጾልናል። በጎርጎሮሳዊ 2015 ዓ ም ከመላው ዓለም 438 ሺው በወባ በሽታ አልቋል። በወባ የሚጠቃውን አካባቢ ስንመለከት ደግሞ በተለይ ከሰሃራ በስተደቡብ የሚገኙት ሀገራት ግንባር ቀደም ስፍራውን ይይዛሉ። በተጠቀሰው ዓመት ብቻም ከተመዘገበው የወባ ታማሚዎች ቁጥር 89 በመቶ፣ ከሟቾቹም 91 በመቶ እዚያው የአፍሪቃ ክፍል ውስጥ የሆነና የደረሰ ነው። ወባ አሁንም ለሞት የሚያደርስ አደገኛ ከሚባሉት በሽታዎች አንዱ ነው። በዚያው ልክ ደግሞ ሊከላከሉት ብሎም ተገቢው ሕክምናም ከተገኘ ታክመው ለመዳን ይቻላል። አድማጮች ከወባ መከላከያና መቆጣጠሪያ አስተያየት በመስጠት የተባበሩንን አቶ ደረጀ ድሉን እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። አስተያየት ጥቆማችሁ አይለየን። በፌስቡክ ገጻችን ላይም ተወያዩበት። ሸዋ እየለገሰ ነኝ። ሰላም ሁኑ።